የአሜሪካ ድምፅ ራዲዮ ጣቢያ ነው ከዋሽንግተን ዲሲ በአጭር ሞገድ በ22 በ25 ና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦ 24 ላይ የሚተላለፍላችሁ ስርጭት ጀመረ። የለገጣፎ ተፈናቃዮች ብሶት ቀጥሏል። ይሄ ጨረቃ ቤት ሁሉ መብዛት እኮ መንግስት ከሚወስድብኝ ብሎ አርሶ አደሩ ባገኘው ዋጋ ካሬን በ30 ብርም በ40 ብርም የሸጠው መሬቱን ለምን? ትላንት በሁለት ብር የተወሰደበትን መሬት መልሶ ነገ በአምስት ብር ከሚወስድበት በሰላሳ ብር ቢሸጥ ይቀለዋል ራሱ ካልኩሌት ሲያገረብ። ስለዚህ ትላንትና ተሸወርኩ ዛሬ መሽወር የለብኝም ብሎ የቀረው መሬት ይሸጣል። የገዛው ደግሞ ምንም የማያውቀው ሕጉን ያላወቀ ጉቦውን ከፍሎ ምንም ብሎ ቤት ሰራና ገባ። ሲገባ ዛሬ ደግሞ ሕግ ወጠነህ ተብሎ ሲፈርስበት በአንድ በኩል ማየት አለብን ሚዛናዊ ማድረግ አለብን። አቶ መኮንን ተስፋዬ የከተማይቱ አስተዳደር የቀድሞ ሰራተኛ ናቸው። ዘገባ አለን። የኦሮሚያ ልማት ማህበር ሪካ ቢሮውን ዛሬ እየከፈተ ነው። ኦሮሚያን ማልማት ማለት ኢትዮጵያን ማልማት ስለሆነ በአንድነት ትናንት ተነስተን ጠላቶቻችን እንዳሸነምኑ አንድነት ኃይል ስለሆነ በጋራ ሆነ ለክልሉ የልማት ጥሪ መልስ መስጠት የምንችልበት ጊዜ አሁን ስለሆነ በጋራ የልማት ማህበሩን ጥሪ ተቀብሎ በተለያዩ ስቴቶች በምናደርገው ስብሰባ ላይ እንዲገኝ እንዲያበረታታ ማድረግ አለብን። አሜሪካ የሚገኙት የልማት ማህበሩ ዋና ዳይሬክተር አቶ ደጀኔ ኢትቻ ናቸው። የተለያዩ ፕሮጀክቶችን የውሃ ልማት ሊሆን ይችላል ትምህርት ቤት ማሳደግ፣ ሆስፒታሎችን ማደስ፣ ልጆችን ማስተማር፣ የሴቶችን የተለያዩ ትሬኒንጎች መስጠት ላይ ነው እንግዲህ ፎከስ የምናደርገው። የኦልማ የአሜሪካ ቢሮ የህዝብ ግንኙነት ኃላፊ ወይዘሮ ሁሬ ያለታ ናቸው። ሁለቱንም በምሽቱ ዝግጅታችን ይዘናቸዋል። እሁድ የካቲት 24 2011 ዓ ም ጤና ይስጥልኝ የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብረናቸው የምናምሸው ጽዮን ግርማና፣ ጤና ይስጥልን ክቡራትና ክቡራን፣ እኔም ሶሎሞን አባተ ነን። እስከ ምሽቱ አራት ሰዓት ከኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልን እንደምናመሻችሁ፣ ለዜናው አዲሱ አበበ ነኝ። ጠቅላይ ሚኒስትር አብይ አህመድና የኬንያው ፕሬዝዳንት ኡሁሩ ኬንያታ ዛሬ እሁድ አስመራ ውስጥ ኦፊሴላዊ ጉብኝት ማድረጋቸውን ሪፖርተራችን ብርሃነ በርሄ ከስፍራው ገልጦልናል። ሁለቱን መሪዎች የኤርትራ ፕሬዝዳንት ኢሳያስ አፈወርቂ የአስመራ አየር ማረፊያ እንደተቀበሏቸው ብርሃነ ገልጦ በአስመራው ቤተ መንግሥት ደግሞ በሶስትዮሽ ጉዳዮችና የሶስቱ ነገሮች በተመለከተ ውይይት አካሄደዋል ብለዋል። ቀጣዩን አጥር ያለ ዘገባም ልኮልናል። ሶስቱ መሪዎች በኢኮኖሚ ሰላምና ጸጥታ እንዲሁም መሰረተ ልማት ትስስር ላይ ጥልቅ ውይይት አድርገዋል። በሶስቱ አገራት የኢኮኖሚ ግንኙነት ላይ በተመለከተ ባደረጉት ውይይት ያሏቸውን ጸጋዎች ተጠቅመው በጋራ መስራት በሚችሉበት ጉዳዮች ላይ እንዲሁም አገራቱን በሚያስተሳስሩ የመሰረተ ልማታዊ ስራዎች ላይ በጋራ ለመስራት ተስማምተዋል። ቀጠናውን ሰላምና ጸጥታ ለማስጠበቅም አገራቱ በጋራ ትብብር ለመስራት ተስማምተዋል። የኬንያው ፕሬዝዳንት ኡሁሩ ኬንያታ ከሦስትዮሽ ውይይት በኋላ ወደ አገራቸው ተመልሰዋል። ፕሬዚደንት ኢሳያስ አፈወርቂ እና ጠቅላይ ሚኒስትር ዶክተር አብይ አህመድ ፕሬዚደንት ኡሁሩ ኬንያታን ሸኝተው በአዳሃሎና በገርገራ የሚገኘውን የመስኖ ግድቦችና በዙሪያው እየለሙ ያሉትን የልማት ስራዎችን እንዲሁም የሀልሀለ የከብት እርባታ ማዕከልን የገርገራ የፀሐይ ብርሃን የኤሌክትሪክ ማመንጫ ጣቢያን ጎብኝተዋል ነገ ፕሬዚደንት ኢሳያስ አፈወርቂና ጠቅላይ ሚኒስትር ዶክተር አብይ አህመድ የሁለትዮሽ ውይይት እንደሚያደርጉም ይጠበቃል በጠቅላይ ሚኒስትር ዶክተር አብይ አህመድ የተመራው የልኡካን ቡድን የኢፊድሪ የብሔራዊ ደህንነት ዋና ዳይሬክተር ጄኔራል አደም የኢትዮጵያ መከላከያ ኢ ተማጅ ወርሹም ጀነራል ሰዓረ መኮንን የኢፌዴሪ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁና የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪ አቶ ንጉሱ ጥላሁንን ያካተተ ነበር ብርሃነ በርሀ ለአሜሪካ ድምፅ ከአስመራ ብርሃንን አመሰግናለሁ የአልጄሪያው ፕሬዚዳንት አብዱል አዚዝ ቡተፍሊካ ለአምስተኛ ጊዜ ለመወዳደር ይችሉ ዘንድ የማስታወቂያ ጊዜው መፈንቅለ መንግስት መፈንቅለ ሌሊት እየተቃረበ በመምጣቱ በአሁኑ ወቅት ጸረ መንግስት ትዕይንተ ህዝብ ዛሬም እንደቀጠለ መሆኑ ተሰምቷል። ፕሬዚዳንቱ ለውድድር እንደሚቀርቡ ማሳወቅ ያለባቸው መንፈቀ ሌሊት ላይ ስለሆነ፣ እንደ አውሮፓ አቆጣጠር በ1990 ጀምሮ በፕሬዚዳንትነት የቆዩት ቡተፍሊካ ከቢሮቸው የተገኘው መረጃ እንዳመለከተው ለጤና ምርመራ ማምሻውን ወደ ስዊትዘርላንድ ተጉዘዋል። በአልጄሪያ ህግ መሠረት ለሚያዝያ ውድድር በአካል ተገኝተው መመዝገብ የለባቸውም። ባለፈው ሳምንት በፕሬዚዳንት ዶናልድ ትራምፕ እና በሰሜን ኮሪያው መሪ ኪም ጆንግ ኡን መካከል የተካሄደው ያልተሳካ ውይይት ዩናይትድ ስቴትስን ጥቅም ያከበረ ነው በማለት ዋይት ሃውስ ተከላክሏል። የብሔራዊ ደህንነት አማካሪው ጆን ቦልተን ለአሜሪካው ቴሌቪዥን ጣቢያ ሲቢኤስ ዜና አውታር በሰጡት መግለጫ ዋናው ነጥብ ሰሜን ኮሪያ ፕሬዚዳንቱ ያቀረቡትን ትልቅ ስምምነት መቀበል አለመቀበል ናይ ነው ብለው፣ ያም ለሰሜን ኮሪያው መሪ ቀርቦላቸው ነበር ብለዋል። ሶሪያ የሚገኘው ዩናይትድ ስቴትስ መራሹ የጦር ኃይል አዛዦች በዚያች ሀገር ከሚገኘውና ራሱን እስላማዊ መንግሥት ብሎ ከሚጠራው ቡድን ጋር ዛሬ እሁድ ከባድ ውጊያ ማድረጋቸው ተነገረ። የሶሪያው ዲሞክራቲክ ኃይል ቀደም ሲል ለሮይተር ዜና አውታር በሰጠው መግለጫ ኢራቅ ድንበር አቅራቢያ የሚካሄደው የዛሬው የሞት ሽረት ውጊያ ወሳኝ እንደሆነም ተገልጧል። በዩናይትድ ስቴትስ የሚታገዝ ወደ 15000 ኃይል ወደ አይሲስ ምሽግ ማምራታቸው የተገለጠ ሲሆን ይህም በሰሜን ምስራቅ ሶሪያ ወዳሉት የባጉዝ መንደሮች እየገሰገሰ ነው። ኢስቶኒያ ውስጥ ዛሬ ለሚካሄደው ምክር ቤታዊ ምርጫ ህዝቡ ወደ ድምፅ መስጫ እያመራ ነው። ለህዝቡ አያሌ ቃል የገባው የቀኝ ክንፉ በክፉ በኃይለኛ ፉክክር ቢገጥምም ግራ ክንፉ የጠቅላይ ሚኒስትሩ ቡድን እየመራና ውጤት እያሳየ ነው ተብሏል። አጠር ያለ ማጠቃለያ ዜና በኋላ እመለሳለሁ። አሁን ለቀሪው ዝግጅት ወደ ጽዮንና ሰሎሞን መልሳቸዋለሁ። መልካም ምሽት። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትዝ በ25 ሜትር ባንድ በ12040 ኪሎ ሄርትዝ በ31 ሜትር ባንድ በ9485 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ የካቲት 24 2011 ዓ.ም ምሽት ፕሮግራም ነው። የአድዋ ድል ከመቶ ዓመታት በላይ ያንጸባረቀ እንሆ 123ኛ ዓመቱ በድምቀት ተከበረ። እንግዲህ ማግስት ቢሆንም ጽዮን እንኳን አደረሳችሁ እያል በዓለም ዙሪያ ላሉ የነጻነት ቤተሰቦች በሙሉ እኛም ታዲያ ሙዚቃን ጋብዛ ጂጂንን ጋብዝ። ትናገር አድዋ ትናገር ትመስክር ትናገር ሀገሬ፣ እንዴት እንደ ቆምኩኝ እፊታችሁ ዛሬ I'm <laughs> going እናመሰግናለን፣ ጂጂ ሽባባውን። አሁን ወደ መጀመሪያው ቅንብር እንዝለቅ። የለገጣፎ የመሬት ጉዳይ፣ በኦሮሚያ ክልል ለገጣፎ ከተማ ከአርሶ አደር ላይ መሬት ገዝተው የገነቡት ቤት ሕገ ወጥ ነው በሚል የፈረሰባቸው ነዋሪዎች ከፍተኛ ችግር ላይ መሆናቸውን እየገለጹ ነው። በሌላ በኩል በዚሁ በከተማይቱ አስተዳደር ጽህፈት ቤት የኮሚዩኒኬሽንስ ቢሮ ውስጥ ቀደም ሲል ሲሠራ የነበረ አንድ ወጣት ሲጀመርም በሕገ ወጥ የመሬት እደላ ላይ ተመሥርታ የተገነባች ከተማ ነዋሪ እየነጠሉ እርምጃ መውሰድ ተገቢ አይደለም ይላል። ጽዮን ግርማ ዝርዝር አላት። አቶ መኮንን ተስፋዬ አሁን ዩናይትድ ስቴትስ ቴኔሲ ውስጥ ነው የሚገኘው። ከስድስት ዓመታት በፊት የአሜሪካ ድምጽ እንግዳ ነበር። ለእንግድነቱ ምክንያት የሆነው ደግሞ በለገጣፎ ከተማ አስተዳደር ህገወጥ የመሬት ሽያጭ መበራከትን በመግለጽ ወደ አምስት ሺህ የሚጠጉ የአምስት መቶ እና የአንድ መቶ አርባ የመኖሪያ ቤት ካርታዎች አየር ላይ ተሸጠዋል የሚል አቤቱታ ይዞ ነበር። አቶ መኮንን ለገጣፎ በቀደሙት የኦሮሚያ ክልል የከተማ አስተዳደሮችም ሆነ በክልል አስተዳደር ከፍተኛ ባለስልጣናት እያወቁት ከቀበሌ እስከ ከተማ በይፋ በግልጽ እየታየ በደላላ የመሬት ሽያጭ ነበር ይላል ይህንንም አቤቱታ በወቅቱ የነበርን ወጣቶች ተደራጅተን አቅርበን ነበር ሰሚ አላገኘንም እንጂ የሚለው ወጣት መኮንን ከተማ ስምንት አመት ምህረት ዝመርሰችው የወጡ ካርታዎች አሉ አምስት ሺህ በላይ ካርታ ዝርዝሮች አሉኝ እኔ ጋር ለምሳሌ አምስት መቶ መቶ አርባ ካርታዎች እነዚህ ቦታዎች ለማን ነው የወጡት ማን ነው የወሰደው በአርሶዶር ስም ተወጥቶ ተሸንሽኗል ማን ነው የወሰደው ይሄ ነገር ይጣራ ምክር ቤቱ አያውቅም እዛ እያለንም ለምክር ቤቱ ይሄ ነገርም ግልጽም አልተደረገም ለከተማዋ ምክር ቤት ይህ ሁሉ ነገር ሲደረግ ማለት ነው። እና በእነዚህ ጥያቄዎች ላይ ነበር እኛ መሰረት አድርገን የጠየቅነው የአርሶ አደሩን መፈናቀል ይቁም፣ መሬቱ ይከበርለት፣ ህጋዊ እናድርግ መጀመሪያ፣ ቀጥሎ የተረፈውን መሬት ለልማታዊ ነገር እናሁን የሚል ነበረ። ተራ በተራ ጥቃት ሆና ለመሰደድ ምክንያት የሆነውም ይሄ የመሬት የአየር ላይ ሽያጭ ይቁም የሚለው ጥያቄ ነበር ይላሉ። አየር ላይ ወይ ወጡ ናቸው እነ ሰዎች የሉም ነዋሪም አደሉም ምንም አደሉ። መሬቱ ተሸበሸበ። የማያውቁ ሰዎች ገዝተዋል። ገብተው ህጋዊ ነው ካርታ አለው። ስለዚህ እነዚህ ሰዎች ገዝተው ገብተዋል። ግን በቦታው ግን የተሸጠው ግን በአርሶ አደር ነው። አርሶ አደሩ ወስደዋል ነው የተባለው። ወጣቱ በወቅቱ በመጀመሪያ ላይ ወደ አንድ ሺህ ወጣት መዘገቡ መሬት ለመስጠት። ከተማዋ ሲመሰረት አንድ ሺህ ወጣቱ ሲመዘገብ ምንድን ነው ያደረጉት? ሶስት መቶ ወጣት ብቻ ነው እድል ያገኘው። ያንን ሶስት መቶ ወጣት አምስት ሺህ ብር አንጡ ተባሉ። ካርታውን ለማግኘት አምስት ሺህ ብር ክፈልተ ነው። በዛ ታዲያ ወጣቱ አደለም አምስት ሺህ አምስት ብር የለም የተጠቀሙትን ስትራቴጂ ከዛ እነሱ ብሩን አዘጋጅተው ማን ከቀበሌ እስከ መዘጋጃ ቤት ያሉት አምራት ደላላ ጭምር አዘጋጅተው ምድር ያደረጉት ለወጣቱ በዛን ሰዓት በስሙ ለወጣበት ካርታ ማለት ነው አስር ሺህ ብር ይሰጡታል። አምስት ሺውን ለከተማ መዘጋጃ ይከፈላል። አምስት ሺው ለምንድን ነው ከተማዋ መስተዳደር ገና መቋቋሚያ ስለነበረ ህግ ብሎ ነው ያወጡት ክፍያ ለነበሩ ለማሪ ማለት ነው። ያ ወጣት ዛሬ ያችን አስር ሺህ ብር የሸጣት አሁን ኦልሬዲ በስሙ ካርታ ወጥቷል። ነገ ሌላ ካርታ የማግኘት እድል የለው እነህ ልጆች ግን እነዛን ካርታ ሰብስቦ ግን እነሱ ደላሎች እና የከተማ ባለስልጣናት ያደረጉት ምንድን ነው? እስከ መቶ ሺህ ብር እስከ ሰማንያ ሺህ እስከ ዘጠና ሺህ ብር ነበር የሸጡት። ሁለተኛው ከተማ ውስጥ የተደረገው ህዝቡን አሰባስበው መሬቱን ገበሬው አውቀ አይደለም ገበሬው ባሌለበት ካርታ ይሄን ያህል ካሬ ሜትር ነው ያንተ ቦታ ይሄን ያህል ነው ተብሎ ነው ግምት ሲሰጡ የነበረ። ሲለካ የለ ምንም የለ አመራር ተነስቶ ነው የተቀየረው። የአመራር ለውጥ አልነበረም። ቢቀየርም የመጣ አመራር ጉዳዩ ማጣራት ነበረበት። እሱም ሌላ ያው ሲስተም ያልበራ ሲሻሪ ቁጫ እንደዚህ ይባለው እንደዛ ነው ሌላ እርም እንትን ውስጥ ነው የገቡት። አሁን ሄዶ ሄዶ ሄዶ ሄዶ ምን ደረሰ? ጨረቃዎችም ሲሰሩ ከተማ መስተዳደሩ እያቅ ነበረ። በ2004 ቢያንስ ይመስለኛል ባለስልሳት ወደ 1000 እንደዚህ ያካ ወደ 500 ወደ 1000 ገደማ እንደዚህ የሚሆን ጨረቃ ቤቶች ፈርሰዋል። በአካል እኔ እያለው ማለት ነው። ከዚህ በኋላ ለምን ሊዝ ወጣ መሬት የመንግስት የሚል ሊዝ በሊዝ የወጣ አዋጅ እንትን ወጣ። መሬትን ማንኛውም ሰው በሊዝ ነው የሚያገኝ የሚል አዋጅ እንደ ሀገርም ሲወጣ ጨረቃን የማጥራት አድርገው ነበር። ከዚህ በኋላ ጨረቃ እንዳይሰራ እያንዳንዱ አመራር እርምጃ ይውሰድ ተብሎ ቤቶች ፈረሱ፣ ቆርቆሮች መዘጋጃው ወረሰ። ግን ከበስተጀርባ ራሳቸው ሲሰራ ነበረ። እስካሁን ድረስ እንግዲህ አሁንም ዛሬ ምንድን ነው ለውጡ? አሁን ይሄ ቤቶች ፈረሱ እውነት ነገ ጨረቃ ይቆማል ወይ ብለስናስብ በእኔ እይታ አይቆምም። ለምን? መጀመሪያውንም እዚህ ጋር አንዱ ሲያፈርስ እዚህ ጋር አንዱ ሲያስገነባ ነው የሚገኘው። ለምን? ይሄ ማለት ምንድን ነው ትናንት የነበሩት አካላቶቹ መጠየቅ ያለባቸው አልተጠየቁም፣ ጉዳዩ አልጸዳም። እና ይሄ አካሄድ እያለ ሁለተኛ ደግሞ አሁን ወቅቱ አልነበረም። አሁን እነዚህ ግሪን ኤሪያ የተለያዩ ቦታ ተብሎ የተነሱ ቦታ ሰዎች ነዋሪዎች መጀመሪያ አገዛዛቸው ህጋዊም አይደለም። ለምን? እነኝህ ሰዎች አያውቁም። ከአርሶ አደር ላይ ባዶ መሬት ገዙ ቀበሌ መታወቂያ ያዘጋ ያዘጋጅላቸዋል ያው በጉቦ ከዛን የግብር ደረሰኝም ያገኛሉ። መንገድም መብራትም ያስገባሉ። ይሄን ሁሉ ሲያደረግ ግን ለመብራት ኃይልም ደብዳቤ ሲጻፍ ካልተጻፈለት መጥቶ መብራት አይቀጥለም። ሁሉን እራሱ አሟልተው ሰጥተው ዛሬ ሲያፈርሱ መጀመሪያ እነዚህን አካል ተጠያቂ ማድረግ አለብን። እነዚህን ተጠያቂ ካረግሽ በኋላ ነው የእናንተ ያሰ ሂደት ትክክል አይደለም ብለሽ የህብረተሰቡን ቤት ወደ ማፍረስ ተጠያቂ የሚሆነውን አካል ዝም ብለሽ ቤቱን ስታፈርሽ ግን ሚዛናዊ አይደለም። ዳውላ አህያውን ፈርቶ ዳውላውን እንደማለት ነው የሚሆነው። በአጠቃላይ ከትልልቁ የሪል ስቴት ቦታዎች ጀምሮ እስከ መኖሪያ ቤት ካርታ ድረስ በጉቦና በህገወጥ መንገድ መሬት ተሸጧል የሚለው መኮንን ያን ጊዜ ለአርሶአደሩ ጥቂት ገንዘብ እየተሰጠው ነበር መሬቱን የተቀማው። ይህንን ያየ አርሶአደር ደግሞ መንግስት በካሬ በሁለትና በሶስት ብር ከሚወስድብኝ ብለው ብሸጠውስ የሚል ስሜት አድሮባቸው ወደ ሽያጭ ገብተዋል ይላል። ሰው መሬት ሊገዛ ሲመጣም አንዳንድ ጊዜ ከዛው ከቀበሌም ከመዘጋጃም ደላሎች አሉ። መሬት ሊገዛ ሲመጣ ከአርሶ በሬቱ ላይ ያሳያል። ቤት ምንድን ነው የሚያደርገው? ቤት እንዳለበት አድርገው ውል ይዋዋላል ከዛን ቀበሌው ምን ያደርጋል ይህንን ሲሸጥላቸው መታወቂያ ስለሚሰጣቸው ከመታወቂያ ጉቦ ስለሚያገኝ ግብር ይሰጣቸዋል ግብር እኮ ጣፎ ላይ እኮ እስከ አስር ሺህ ሀያ ሺህ ብር ከፍለሽ ነው የምታገኘው መታወቂያ ሀያ ሰላሳ እንደዚህ አድርገው ነው እነሱ አፍን አድርገው በሌላ ሌላው ላይ ነበረ ቢዝነስ ሲሰራ የቆየው እነኚህ አካላት አሁንም ከለውጡ ጋር ተደምሮ ነው ያሉት ከላይ እስከታች አልተጠየቁም መጀመሪያ ከታች ማጣራት ካለብን አንድን ነገር ስንጀምር ከታች አጣርተን መውጣት አለብን። አንድ አመራር ቦታ ላይ ሲመቀመጥ ይሄ ሁሉ ቤት ሲሰራ ማን ነበረ? የከተማ ሰረር ማን ማን ነበረ? ይሄ ሁሉ መሬት ማን ነው? አቶ መኮንን እንደሚለው ከቀድሞ የኦሮሚያ ክልል ፕሬዚዳንት አቶ አባዱላ ገመዳ ጀምሮ እንዲሁም አሁን በሕይወት የሌሉት አቶ አለማየሁ አቶ ሙሳን ጨምሮ ከላይ እስከታች የዚህን የመሬት ሽያጭ ጉዳይ ያውቁታል ነው በወቅቱም በተከታታይ ሁለት የለገጣፎ ከንቲባዎች፣ የመሬት አስተዳደር ኃላፊዎች እና ሌሎች ባለስልጣናት ታስረው ነበር። ክሳቸውም ለመንግስት መግባት ያለበትን ሀብት ወደ ግል ካዝናችሁ አስገብታችኋል በሚል ተከስሰዋል። ነገር ግን አዲስ ሰው ሲመጣ ከማሻሻል ይልቅ ወደ ባሰው ነበር የሚገባው ባይ ነው። የሚመጡት ሁሉ ይሄንን እርምጃ ነበረ። በቃ ለምን መጀመሪያውኑ ተሰብስበዋል? በቃ በእንትን መሬቱ እነሱ ትኩረታቸው የመሬቱን የመጣ የቢዝነሱ ማጣጣፍል እንጂ የማን መሬት ነበረ? አርሶ አደሩን ባለበት ቦታ አርሶ አደሩ ባለበት ቦታ ተለክቶለት አይደለም። መሬቱን ሕጉን አስከብሮ ይሄኔ ድንበር ከዚህ እስከዚህ ነው ብሎ አስለክቶ ቆሞ አይደለም ካርታ የወሰደው ይሄ። ወርደሽ ከተማ ውስጥ ብትጠይቃቸው አርሶ አደሩ ራሳቸው ይናገራሉ። አንድም አርሶ አደር በትክክል አይኑ እያየ ቆሞ አስለክቶ የሰር የለም አሁን ከጀመራል ያኔን እያለው። ግን ይሄ ሁሉ ድርጊት ያለአግባብ ነበር የተደረገው ማለት ሕጉን ጠብቆ አይደለም የተደረገው። ስለዚህ መሰረቱም ፍር ሰርፈር የያዘ አልነበረም ከተማዋ ላይ ሁለተኛ አሁን እነ እያደረግን ያላቸው የጨረቃ ቤቶች ማፍረስ ትክክል ነው። ጨረቃ ቤቶች መፍረስ አለባቸው ለአንድ ከተማ ከተማዋን ውበቷን ለመስጠት። አዎ፣ ግን መጀመሪያ የት ነበርን? እሺ፣ አሁን የነበረው አመራር አዲስ ከሆነ ትላንት የነበረውን አመራር ምን ሲሰራ ነበረ ብሎ መጀመሪያ መጠየቅ ነበረበት፣ ማስጠየቅ ነበረበት፣ ለህግ ማቅረብ አለበት። አጣርተው በማን ጊዜ ነው እነዚህ የተሰሩት ብሎ ግን ያን አደለም ያደረገው፣ ወደ ማፍረሱ ነው የሄደው። ለምን? እነህ ህዝቦች ሲቁም እኮ አሁን በሚዲያ እየተናገሩ ናቸው እኮ ቀበሌ ሰላሳ ሺህ ብር ከፍዬ እንደዚህ አድርጌ እንደዚህ አድርጌ እያሉ ነው እና ከ1998 ጀምሮ እስከ አሁን ድረስ የወጡ ካርታዎች በማን ስም ወጡ? እንዴት ወጡ? ለማን ተሰጡ? እውነት እነዚህ ካርታዎች አርሳዶር ነው የወሰደው የሚል ጥያቄ አምስት መቶ ስንት ወጣ መቶ አርባ ስንት ወጣ? እነዚህ ሰዎች በአዲሱ ፕላን መሰረት ነው ይሄ ቤቶች እየፈረሱ ያሉት። ሁለተኛ ፕላን ነው፣ በአዲሱ ፕላን ነው እነዚህ ቤቶች ግሪን ኤሪያ ሶሻል ሰርቪስ እየሆኑ ያሉት። የመጀመሪያ ፕላን ምን ሆነ የአርሶ አደር ቤት ሁለት ከብሎ ሲያልፍ በመንገድ ሲቆረስ ባለሃብቱ ጋር ሲደርስ ሲታጠፍ የነበሩ ፕላኖች፣ እነዛ ፕላኖችስ እውነት ተስተካክለው በስርዓቱ ተሰርተው ነው አሁን በፕላኑን እየተመራ ነው ያለ ነው? የለገጣፎ መሬት ባለሃብት ጋር ሲደርስ ይታጠፋል መንገዱ። ይሄ ህብረተሰቡ በሚዲያም የተናገረው ነው፣ ለስብሰባም ለመጡትም ያጋለጠው ነው። ድሃው ገበሬ ጋር ሲደርስ ግን ሰንጥቆ ያልፋል። አሁንም የሚያደርጊት ነው ያለው አሁንም ግሪን ኤሪያ ቦታዎች፣ ትላንት ግሪን ኤሪያ የነበሩ አሁን ሬዚደንስ የተደረጉ ቦታዎች አሉ። ነው ህግ መጠየቅ ያለባቸው አካላት መጠየቅ አለባቸው። መጀመሪያ ህግ መውጣት ህግ ከሆነ ሁሉንም አግባቡ ላይ መሆን አለበት። ሁለተኛ ሲሰሩ ዝም ብለው አሁን ሲያፈርሱ ለምን? በእርግጥ አዎ፣ በአንዳንድ ቦታዎች ላይ ዝም ብለው ቦታ ገዝተው ከውጭ ሳይሆን ከውስጥ ሳይሆን ከውጭ ጭቃ ለጥፈው ቆርቆሮ ብቻ አድርገው ቦታውን እንትን የከበቡ አሉ። እነዛ እነዛ ህገወጥ ናቸው። መፍረስ አለባቸው። ካሁን ነው መጣት አለባቸው። ግን እየኖሩበት ያሉትን አካላት ግን መጀመሪያውን ጥናት መደረግ ነበርበት፣ በደንብ ማየት ነበረባቸው። ለዚህ ነው ጉዳዩ አንዱን ወገን አልፎ አንዱን ወደ ብሔር ግጭት ሶሻል ሚዲያ ላይ በጣም ሲራገብ የነበረው የብሔርን አቅጣጫ ያስያዘው እንደዚህ አይነት ነገሮች ናቸው። አርሶ አደሩ መሬቱን ተቀማ፣ ባለማወቅ ቤት የገዛው ደግሞ ቤቱ ፈረሰ። ሁለቱም በድህነት ውስጥ የሚገኙ የማህበረሰብ ክፍሎች ተጎዱ። ሌሎቹ የዚህ ዋና ተዋናዮች የት ናቸው ሲል ይጠይቃል። አርሶ አደሮቹ እኮ እዛው ዘበኛ ናቸው እኮ የተቀጠሩት እኮ እዛው ዘበኝነት በስምንት መቶ ብር ተቀጥሮ ነው እየሰሩ ያሉት። ያኔ ስምንት መቶ ብር አሁን አንድ ሺ ምናምን ይደርስላቸው ነው ሉክ እንግዲህ በአዲስ አበባ ብሩ እንትን አርሶ አደሩ ትላንትና ሰላሳና አርባ ኩንታል የሚያመርቱበት መሬታቸው ተወስዶባቸው አሁን እዛ ቦታ ላይ በዘበኝነት ስምንት መቶ ብር ተቀጥሮ ሲገባ ምንድን ነው ያ መሬትን ማን ነው እየተጠቀመ ያለው? አሁን ከተማ ማሳመር አይደለም። ከተማን በኢንቨስትመንት ትማ አርሶ አደሩንስ ራሱ አርሶ አደሩ ኢንቨስት ማድረግ ኢንቨስተር ማድረግ አንችልም ወይ? ያለው መሬት ግምት ከተሰጠ በኋላ የአርሶ አደሩ የት ነው ያለው? በዘበኝነት ኦኬ። ነገ ስጣ ፈንታ ምንድነው እሱ ዘበኛ ሆነ፣ ልጆቹ ምንድን ነው እጣፈንታቸው? ለዚህ ነው ከተማ መዘጋጃ መስተዳደሩ ቢያንስ አርሶ አደሩን ህጋዊ መጀመሪያ አላደረገም። አርሶ አደሩን አቅፎ አልሄደም። አርሶአደሩን ይዞ አይደለም ከተማዋን ያሳደገው። አርሶአደሩን ወደ ኋላ አድርጎ ሌሎችን ነው ከፊት እየመራ ሄደው። ይሄ ነበረ ስህተቱ መጀመሪያ፣ ዛሬም ለጨረ ይሄ ጨረቃ ቤት ሁሉ መብዛት እኮ መንግስት ከሚወስድብኝ ብሎ አርሶአደሩ ባገኘው ዋጋ ካሬን በሰላሳ ብርም በአርባ ብርም የሸጠው መሬቱን። ለምን ትላንት በሁለት ብር የተወሰደበትን መሬት መልሶ ነገ በአምስት ብር ከሚወስድበት በሰላሳ ብር ቢሸጥ ይቀለዋል። ራሱ ካልኩሌት ሲያገረ ስለዚህ ትላንትና ተሸወርኩ ዛሬ መሸወድ የለብኝም ብሎ የቀረው መሬት ይሸጣል። የገዛው ደግሞ ምንም የማያውቀው ህጉን እንትን ያላወቀ ጉቦውን ከፍሎ ምንም ብሎ ቤት ሰራና ገባ። ሲገባ ዛሬ ደግሞ ህጋ ወጠነህ ተብሎ ሲፈርስበት በአንድ በኩል ማየት አለብን፣ ሚዛናዊ ማድረግ አለብን። መጀመሪያውኑ የኢትዮጵያ የመሬት እንትናችን አሰራሩ፣ ሂደቱ እንትን አይደለም፣ ፍትሐዊና ግልጻዊነት አይደለም ህዝቡን ያቀፈ አይደለም። አሁን የለገጣፎ ጉዳይ በእንጥልጥል ላይ ነው። በአካባቢው ቤት የፈረሰባቸው ሰዎች ደግሞ ችግር ላይ መሆናቸውን እየገለጹ ነው። የክልሉና የፌዴራሉ መንግስት ምላሽ ምንድን ነው? በነገው ምሽት ዘገባችን እንመለስበታለን። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት ሲሆን ለዘገባው አመሰግናለሁ። ዝግጅቶቻችንን በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አማሪክ ብላችሁ ተከተሉን፣ ተነጋገሩ። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የቪኦኤ አፕ ቪኦኤ ሆርን ኦፍ አፍሪካ በአዲስ ሁኔታ የተዘጋጀ ድንቅ አፕ ነው። እዩት። አየር ላይ በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ወደ ተከታዩ ዝግጅታችን በሙዚቃ እናሻግራችሁ። ቤቲጂ ገርዬ ትለናለች። እናመሰግናለን። በጣም የተወደደላት ጣዕመ ዜማ ይመስላል ሲሆን፣ አንቺንም ለግብዣሽ እንዲሁም፣ ወደ ተከታዩ ዝግጅት እንለፍ። የኦሮሚያ ልማት ማህበር በአሜሪካ የኦሮሚያ ልማት ማህበር የአሜሪካ ማስተባበሪያ ጠቅላይ ቢሮውን ሚኒሶታ ግዛት ዋና ከተማ ሚኒያፖሊስ ውስጥ ዛሬ በይፋ እየከፈተ ነው። ኦሮሚያን ማልማት ኢትዮጵያን ማልማት ነው የሚሉት የልማት ማህበሩ ዋና ዳይሬክተር አቶ ደጀኔ ቲቻ፣ ሁሉም ሰው ያለ ልዩነት እንዲረባረብ ጥሪ አሰምተዋል። ሰለሞን አባተ ከትላንት በስቲያ ፖርትላንድ ኦሬገን ላይ አግኝቶ አነጋግሯቸዋል። አቶ ደጀኔ ቲቻ፣ ጤና ይስጥልኝ፣ እንደምን አመሹ? እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን፣ በጣም ደህና ነን። በቅድሚያ አመሰግናለሁኝ ለጊዜው እንኳን ደህና መጡ። የት እንዳሉ ይነግሩኛል? አሁን አቶ ደጀኔ፣ አሁን ያለው ኖርት አሜሪካ ፖርትላንድ ነው ያለው። ለምንድን ነው የመጡት ወደ ዩናይትድ ስቴትስ? አሁን ኦሮሚያ ልማት ማህበር በአስራ ዘጠኝ ሰማንያ አምስት ወይም ደግሞ በእናንተ በአስራ ዘጠኝ ዘጠና ሶስት ነው የተቋቋመው። ከተቋቋመው ወዲህ እስካሁን ድረስ በሀገር ውስጥ ነው ስራዎች ስሰራ የነበረ አሁን በተገኘው ለውጥ በኋላ ስራውን ውጭ ሀገርም ካሉ ወገኖቹ ጋር በማስተባበር በኦሮሚያ ውስጥ የልማት ስራ ለመስራት ወደዚህ የመጣ ነው። አሁን ልማት ማህበሩ ሀያ አምስተኛ አመቱን እያከበረ ይገኛል። ይህም ምክንያት በማድረግ ለሞቢላይዜሽን ነው ወደዚህ የመጣ ነው ማለት ነው። ለቅስቀሳ እና ሰሙን ለማስተባበር ማለት ነው በትክክል። የኦሮሚያ ልማት ማህበር በማን ነው የተቋቋመው? ምን ምን ሲሰራ ነበር? እስካሁን ድረስ እንግዲህ የደርግ መንግስት ከወደቀ በኋላ በሽግግር ጊዜ ነው የተቋቋመው። ይህን ልማት ማህበር ያቋቋሙት ውስን የክልሉ ተወላጆች እና የብሄሩ ተወላጆች ያቋቋሙት። ይሄ ልማት ማህበር እንዲቋቋም ያደረጉት ሶስት ዋና ዋና ትኖች ነበሩ። አንደኛ ኦሮሚያ በዛን ሰዓት መሰረተ ልማት ያልተስፋፋበት ካለም፣ ደግሞ መሰረተ ልማቱ በከተሞች አካባቢ ብቻ ተወስኖ ስለነበረ በገጠሪቱ ክፍል ያሉ የክልሉ ተወላጆች ወላዶች ሁለት ነፍስ ይዞ ይሞቱ ነበር። መንገድ ባለመኖሩ፣ ጤና ጣቢያ ባለመኖሩ የተወለዱ ልጆችም ደግሞ በውሃ ወለድ በሽታ የክልሉ ህዝብ ሲሰቃይ ነበረ። ከዚም አልፎ ተቋቁሞ ያደጉ ልጆች ወደ ትምህርት ቤት ሄዶ መማር ሲፈልጉ ትምህርት ባለመስፋፋቱ በመሰረተ ልማቱ እረኛና ከብት በመጠበቅ በኋላ ቀርነት ውስጥ ስለነበረ ስለዚህ ይሄንን ነገር በመንግስት ብቻ ሊፈታ ስለማይችል ለምን እኛ የራሳችን አስተዋጽኦ እናረግም ብለው ውስን የክልሉ ተወላጆች ምሁራን፣ አርሶአደሮች፣ ነጋዴዎች በጋራ ሆኖ በብሄር፣ በሃይማኖት በሌላው ሳይል የለማች ክልል የተማረ የሰው ሀብት የተፈጠረበት ለነዋሪዎቹ ምቹ የሆነች ኦሮሚያ ተፈጥራ ለማየት እንዲፈልጉ ውስን የክልሉ ተወላጆች እና የበሩ ተወላጆች ያቋቋሙ ልማት ማህበር ነው እና ምን አከናወናችሁ? ምንድን ነበር አሰራራችሁ? እስከ መንግስት ጋር ግንኙነት ነበራችሁ ወይ? የምትተጋገዙበት መስመር ነበር ወይ? እንግዲህ ልማት ማህበር ነው። እኛ ከየትኛው ሃይማኖት ያለው የትኛው ፖለቲካ አመለካከት የሌለው ልማት ማህበር ነው። ይሄ ልማት ማህበር ባለፉት ሀያ አምስት አመታት ሰባት መቶ ሰላሳ አንድ ትምህርት ቤቶችን በመገንባት ኢንፍራስትራክቸር የሚያስፈልገውን በማሟላት ልጆች ትምህርት ቤት እንዲሄዱ አድርጓል። የእናቶችና የህጻናት ሞት ለመቀነስ ሁለት መቶ ስድስት ጤና ጣቢያዎችን በመገንባት አስፈላጊ ቁሳቁሶችን በማሟላት አምቡላንስ በመግዛት የእናቶች እና የልጆች ሞት እንድቀነስ ለማድረግ ተሰርተዋል። በአካባቢው እንክብካቤ ላይ ትልቅ ስራ ሰርተዋል። ወደ አንድ ሺ ስምንት መቶ የውሃ ፕሮጀክቶችን በመስራት የክልሉ ህዝብ የንጹህ መጠጥ ውሃ እንዲያገኝ አድርጓል። መንገድ ሰርቷል። ወደ ሶስት መቶ አርባ ሰባት የሚሆኑ ኪሎ ሜትር ሰርቷል። እንግዲህ ይህንን መንገድ የኦሮሚያ ልማት ማህበር በኦሮሚያ ክልል ውስጥ ያለው ኦሮሞ ይሁን፣ አማራ ይሁን፣ ጉራጌ ይሁን፣ ትግራይ ይሁን፣ ሁሉም መንገዱን ይሄድበታል ውሃም ከሆነ ሁሉም ይጠጣል። ስለዚህ ለክልሉ ላለው ህዝብ ይህን የልማት ስራዎችን ስሰራ ነበር። በአጠቃላይ ወደ ሶስት ሺ አራት መቶ ፕሮጀክቶችም አራት ነጥብ አንድ ቢሊዮን የኢትዮጵያ ብርዎች በማድረግ የልማት ስራዎችን ሰርተዋል። መንግስት እያልደረሰበት ግን በጣም ውስብስብ ለህዝባችን ክሪቲካል ችግር የሆኑትን ቦታ ቀድሞ በመድረስ የልማት ስራዎችን ስሰራ ነው የቆየው እኛ የለዚህ ባጀት ደግሞ የምናገኘው ከህዝባችን ነው። ከአርሶ አደሩ፣ ከምሁራን በወራዊ ኮንትሪቢሽን ከምናገኘው እና ከአለም አቀፍ ኤንጂዎች ፕሮፖዛል በመስራት ከምናገኘው ነው። ይህን ስራ ምንሰራ እንጂ ከመንግስት አምስት ሳንቲም አናገኝም። እኛ መንግስትን ለማገስ የእሱን ቀዳዳን ለመሸፈንና ለህዝባችን መድረስ እንጂ ከመንግስት ጋር እንደ ማንኛውም ልጆ ነው የምንሰራ እንጂ ሌላ ነገር የለም፣ አሉ። ለመሆኑ ከሌሎችስ የህብረተሰብ ክፍሎች ጋር የምታገኙት እገዛ ትብብር አለ? መቼም ኦሮሚያ ስሟ ኦሮሚያ ይሁን እንጂ ዋናዋ ኢትዮጵያ ኦሮሚያ ነች ማለት ይቻላል። ኦሮሚያ ውስጥ የሌለ ጎሳ የለም፣ የሌለ የህብረተሰብ ክፍል የለም። በዘርም ቢሉ በቋንቋም ቢሉ በማንኛውም መንገድ የዚህ የእናንተ ልማት ማህበር አባል ለመሆን የግድ ኦሮሞ መሆንን ይጠይቃል እንዴ? በፍጹም በፍጹም ቅድም ያልነው ራእያችን፣ አንደኛ በኦሮሚያ ክልል ውስጥ የሚገኝ ማንኛውም ሰው ኦሮሚያን የማልማት መብት አለው፣ ግዴታም አለ። ምክንያቱም ቅድም እንዳል ዋት እናወጣ ለይተን ለኦሮሞ አይደለም እና እዛ ላለው ለክልላችን ነዋሪዎች ነው። ይህንን ነገር ደግሞ ከኛ ከባህላችን ደግሞ ይሄ ነው አቃፊ ነን እንጂ ገፊ አይደለም። ስለዚህ የኦሮሚያ ልማት ማህበር ማንኛውም የክልሉ ነዋሪ ነው ልማት ማህበሩ ካቋቋሙ ሰዎች የክልሉ ተወላጅና የብሔሩ ተወላጆች ነው ብዬ ያልኩት ለዛ ነው። ስለዚህ ማንኛውም ክልል ውስጥ የነበሩት ዛሬም ሁሉም አማራውም ትግሬውም ሁሉም ልማታዊ አስተሳሰብ ያላቸው ሰዎች ኦሮሚያ ለማች ማለት ኢትዮጵያ ለማች ብሎ የሚያስቡ ኢትዮጵያዊ ሁሉ እኛን ስረዳ ነበር። ባለፉት መቼም በሀገር ደረጃ ይቅርና በአካባቢ ደረጃም ቢሆን የልማት ነገር ሲታሰብ ዝግ ሆኖ መስራት አይቻልም። ከዚህ በመለስ ከዛ በመለስ ማለት የማይቻልባቸው ብዙ አጋጣሚዎች አሉና ከአጎራባች ክልሎች ጋርም ይሁን ከሌሎች ጋር የምትተጋገዙባቸው የምትናበቡባቸው መድረኮች ስራዎች ነበሩ። እስካሁን ድረስ በትክክል በተለይ የኛ የአማራ ልማት ማህበር፣ የሌሎች እነዚህ የኛ አይነት የክልል ልማት ማህበሮች በጋራ ነው ተባብረን ነው የምንሰራ። በተለይ በአሁኑ ሰዓት የሆነ ልዩ አዳሪ ትምህርት ቤቱን ለመገንባት በምንንቀሳቀስበት በተለያዩ ክልሎች ላይ ተሄደው በተለይ ሶማሌ አካባቢ፣ አፋር አካባቢ፣ አማራ ክልል አካባቢ ከፍተኛ ድጋፍ ነው ሲደረግልን የነበረ። በአሁኑም ሰዓትም በፊትም ሁሉም ቦታ እኛ ድጋፍ በጠየቅንበት ቦታ ወደኋላም የሚል የለም ማለት ነው። ነገር ግን ለዛ የሚጋብዝ እንደዛ ነጻነት ኖረውን ለመንቀሳቀስ የዛን አይነት አልነበረንም። በተሰጠን ሜዳ ውስጥ ነው ስንጫወት የነበረው እንጂ ልማት ማህበራችን ከዚህ በላይ መስራት የሚችልበት ሁኔታ ነበር ማለት ነው። ለመሆኑ አቶ ደጀኔ ባለፉት ዓመታት ስራ ላይ የነበረው የበጎ አድራጎት ማህበራት አዋጅ በተለይ ከውጭ ድርጅቶች ጋር ግንኙነት ማድረግን፣ በጀት ማንቀሳቀስን በመሳሰሉ ጉዳዮች ላይ ጥርሳም ነበረ፣ ጫና የሚያሳድር ነበረ የሚል ብሶት፣ አቤቱታ በየጊዜው ሲሰማ ነበረ። በእናንተ ላይ ጫና አላሳደረም? ያ የሴቶ ህግ እንግዲህ እኛ ዋናው ነገር ከውጭ የምናገኘውን ነገር በትክክል ወደ ህዝቡ ጋር እንዲሄድ ነው የነበረ። እውነት ለመናገር ቅሬታ ባጀትን ለአስተዳደራዊ ወጪዎች እንዳይበዙ ለህዝቡ ለታለመለት አላማ እንዲውል የሚለው ግልጽ የሆነ የላይኛው የምንረዳው ያ ትክክል ነው። ምንም ችግር የለውም። ሌላው ሂድን አጀንዳውን ያው ታቃላችሁ ለምን እንደሆነ ነገር ግን እኛ በሰባ ሰላሳውን ሰባ ሰላሳ ተጠቅመን አናገሙ ከሀያ ፐርሰንት አስራ አምስት አስራ ስድስት አስራ ሰባት ነው። በጀት አጠቃቀማችን ለስራ ማስኬጃ ማለት ነው የሚሉኝ? አዎ፣ ስራ ማስኬጃው እኛ በብዛት የህዝባችን ችግር መቀረፍና ያ ህዝቡ ከችግሩ ነጻ የሆነ ንጹህ መጠጥ ውሃ ማግኘት ያለበት እነዛ ጋር ተደራሽ መሆን ስለምንፈልግ በዛ በባጀት እንትኑ ብዙም ችግር የለብንም። ሌሎች ነገሮች እንደፈለግን ተንቀሳቀሰን ሰርተናል ወይ? የሚጠበቅበትን ልማት ማበሩን መስራት ይችል ነበር ወይ? ያ እንግዲህ ትናንትና፣ ማንኛውም እንደምታውቁት ያለው ሀገር ውስጥ የነበረው የፖለቲካ ሁኔታ ያንን ይፈቅዳል ወይ? ህዝባችን ጋም የነበረው ቅሬታ ለምን እንደዚህ አልተሰራ ምምል የነበረው ብዙ ነገሮች ነበሩ። ነገር ግን ሌላው ግለሰብም በቡድንም ስደረግ የነበረው ችግር እኛም አሳልፈናል። ነገር ግን ዛሬ ያ ሁሉ ችግር ተቀርፏል። አሁን እንደፈለን ተንቀሳቅሰን ሰርተን ማንኛውም ሰው ልማት ማህበሩ አባል መሆን የሚችልበት ደረጃ ደርሰናል ማለት ነው። መቼም አቶ ደጀኔ ልማት የሚሰራው ለሰው ልጅ ነው። ባለፉት ዓመታት ደግሞ ብዙ በደሎች ጭቆናና የመሳሰሉ የአፈና ብዙ ሊዘረዘሩ የሚችሉ አድራጎቶች በስፋት ተፈጽሞባቸዋል ከሚባሉት ክልሎች አንዱ የኦሮሚያ ክልል ነው። በእርግጥ ከዛ አስተዳደር የጸዳና ያልተነካ አለ ማለት ባይቻልም ብዙ እንቅስቃሴዎችና ንቅናቄዎችም ሲታዩ የነበረበት ክልል ነው ኦሮሚያ፣ በተለይ ባለፉት አራት እና አምስት ዓመታት ውስጥ በዛ ውስጥ እናንተ ለልማት ብትንቀሳቀሱም ልማት ለሰው ልጅ ነው። እንደዚያ አይነት የሰብአዊ መብቶች ረገጣዎች በሚካሄዱባቸው ጊዜ፣ የአፈና እንቅስቃሴዎች በሚካሄዱባቸው ጊዜ የእናንተ ድርሻ ምንድን ነበር? የእናንተ ድምፅ ምን ነበረ? ያው እንደምታወቀው እኛ ያው ከፖለቲካ ነጻ የሆነ ተቋም ነው። በተሻለ መጠን ህዝባችን የሚፈልገው ነገር አለ። ትምህርት ቤት ነው፣ ልጁን ማስተማር ይፈልጋል። ወላድ የዛሬ ሀያ አምስት አመት ስንቋቋም ሁለት ነፍስ ይዛ ስትሞት የነበረ እናት ነበረች። አሁንም እየሞተ ነው። ያ ሁሉ አልተደረሰም። እሱን ለማዳረስ ነው ፍላጎታችን የተሰጠንም ለዚህ ስራ ነው። ነገር ግን ይሄን ነገር ሁሉ ማለፍ የምችለው ህዝባችን በማስተማር ይሄን ነገር እዛ ቦታ። አንድ ቀን ደግሞ የህዝባችን አንድነት ነው ትልቁ ነገር። ችግር ውስጥ የገባ ያ የኦሮሞ ህዝብ አንድነቱ ተመልሶ በጋራ ቆሞ ዋናው ችግሮቹ ላይ ድህነቱ ላይ ከሰራ ጠላቱንም ማሸነፍ ይችላል የምል ነገር እናምንበታለን። በዚህ ውስጥም የራሳችን ድርሻ ተጫውተናል እኛ ምን ምን አድርጋቸዋል? ለምሳሌ የምጠቅሷቸው አሉ። በአድቮኬሲ ወይም በሙግት ወይ ድምፅን በማሰማት በመሳሰሉ መንገዶች ትልቁ ነገር እኛ የሰራ ነው። በሁለት ሺህ ሶስት ይሄ ልማት ማህበር ስናደራጅ አዲስ እስትራቴጂ ሰርተን ስንንቀሳቀስ ልማት ማህበሩ ከዛ በፊት የነበረው በጣም የጨለማ ጊዜ ነበረ። ቴክኒካሊ ነው ልማት ማህበሩን ወደኋላ እንዲሆን ስደረግ የነበረው በተለያዩ ምክንያቶች። እኛ ደግሞ አንድነት ለልማት ብለን በአንድ ይህንም ስራዎችን አድቮኬት በማድረግ ኦሮሞን በመቀስቀስ በልማት በማለት በተለይም ደግሞ ከዛም የሁሉም ፕላን እንዲሆን ሰፊ የሞቢላይዜሽን ስራዎችን በማምጣት ወየቦታ ቆዝሞ የነበረው ህዝብ ወደዚህ ጋር መጥተው እዚች ቦታ የመተንፈሻ ቦታ ነበረች። በተለይ ከዚህ ከባለፉት አምስት ስድስት ዓመት ልማት ማህበራችን ለሁል ለኦሮሞ አንድነት ለኢትዮጵያ ውስጥ ለኢትዮጵያ ልጆች አሁን የሚፈልገውን ለውጥ እንድመጣ ከማድረግም አንድነቱ የተጠናከረ የሆነው እንዲጓዝ በማድረግ የእኛ ድርሻም ከፍተኛ ነበረ። ነው የምትሰሯቸው ስራዎች ግልጽነት ያላቸው ናቸው ወይ? ተጠያቂነት አለ ወይ? ሕዝቡ ጋር በቀጥታ የሚደርስበት ሪፖርቶች የሚሆኑ የኦዲት ስራዎች የሚሆኑ አሉ። የተዘረጉ አሰራሮች እጅግ በጣም በተለይ ልማት ማህበራችን ከሁለት ሺህ ሶስት ማለትም በእናንተ ከሁለት ሺህ ዘጠኝ አዲስ ስትራቴጂ ፕላን ሰጥቶ በአዲስ አደረጃጀት ስራ ከጀመርን በኋላ ያደረግነው በእያንዳንዱ አካባቢ የተሰበሰበው ነገር ዘጠና ፐርሰንቱ እዛው ስራ ላይ እንዲውል ነው ያረጉ። ዘጠና ፐርሰንቱ አስር ፐርሰንት ብቻ ለተወሰነ አመት ከመጣ በኋላ ይሄ ልዩ አዳሪ ትምህርት ቤት ካቋቋመ በኋላ ደግሞ ሰላሳ ፐርሰንት ወደ ላይ እንዲመጣና ሰባ ፐርሰንት እዛው ለልማት ስራዎች እንዲውል አድርገናል። ያንን ህዝቡ ይቆጣጠራል። ኦዲት ስራዎች በየአመቱ ለጠቅላላ ጉባኤ ይቀርባል። እኛ ጋም በሄድ ኦፊስ ደረጃ ደግሞ ኦዲተር አለ፣ የውጭ ኦዲተር አለ፣ የውስጥ ኦዲት አለ። በጀነራል አሰምብሌ አሳይን የሚደረግ እነዚህ ነገር ደግሞ ለጀነራል አሰምብሊ ይቀርባል። የኦዲት ሪፖርት ካልተሰራ ቻሪቲ ኦርጋኒዜሽን የእኛን ፍቃድ አያድስም። የሰበሰብ ነው ምን ላይ እንደዋለ ያ ሁሉ በኤክስተርናል ኦዲት ከተረጋገጠ በኋላ ነው ይሄ ስማረግ የምቻለው ማለት ነው። ስለዚህ ተጠንቅቀን ነው ምንሰራ ያን ካልሆነን ስለማይቻል ተጠንቅቀን ነው ስንሰራ የነበረው ማለት ነው። በስራዎቻችሁ ላይ ባለፉት አመታት ዋና ዋና እንቅፋት ፈጥረው ነበር የምትሏቸው ነገሮች አሉ አቶ ደጀኔ? እንግዲህ ያው እንደምታወቀው ባለፉት ሀያ አምስት ሀያ ስድስት አመታት በኦሮሞ ህዝብ ላይ የነበረው ታውቃላችሁ። ያንን ነገር ደግሞ የኦሮሞ ህዝብ እንዲሰባሰብ እና የራሱን ችግር እንዲፈታ ለማድረግ ግልጽ በሆነ አዋጅም ባይሆን ይሄ ነገር ዲስከሬጅ የማድረግ ያስልቶ ሰዎች ነበሩ ማለት ነው። በተለይ በሁለት ሺ ሶስት አንድነት ለልማት ብለን ትልቅ ስራ ስትራቴጂ ይዘን ስንነሳ ከዛ በኋላ ሌላ ነገር መተው ያ ነገር እንዲጨናገፍ ተደርጓል። ማለት ስለዚህ ከዛ በኋላ እኛ በጥቃቅን ትናንሽ ነገሮች በወረዳ በዞን ሌብል በከተሞች ሌብል እየተንቀሳቀስ ስራዎችን በመስራት ዛሬ የኦሮሞ ህዝብም አንድነት እንዲጠናከር በማድረግ በራሳችን ስትራቴጂ ያንን እዛ ጋር ደርሰናል ማለት ነው። ትልቁ ነገር እንደፈለግ ተንቀሳቀሰ መስራት ሜዳው ክፍት ሆኖልን መስራት የሚቻልበት ወቅት አልነበረም። ኦሮሞ ህዝብም ተሰባስቦ የራሱን ችግር በራሱ መፍታት ብዙም የተፈቀደለት አልነበረም። ያው ምን አይነት ታርጋን ልሰጥ እንደሚችል ታውቃላችሁ። ሌላው ያሳለፈው ሁሉ ነው እኛም ያሳለፍነው ማለት ነው። ምን ይጠብቃሉ ለመሆኑ? አቶ ደጀኔ እርስዎ እንደ ኦሮሚያ ልማት ማህበር ዋና ዳይሬክተር በዚህ በዩናይትድ ስቴትስ ቆይታው በዋናነት ይሄ ውጪ ላይ ያለው የክልሉ ተወላጅ የኦሮሞ ብሔር ተወላጆች ከሀገር ውስጥ ያው እንዴት እንደወጣ በምን እንደሆነ በውጭ ሀገርም ይሄ አዲስ ለውጥ እንዲመጣ በየጊዜው ስጮ የነበረው ሕዝብ ነው። የሀገሩን ልማትም የሚጠላ ሳይሆን የበለጸገች ኢትዮጵያ ተፈጥሮ ማየት የሚፈልግ ሕዝብ ነው። ስለዚህ እዚህ ያለው የክልሉ ተወላጅና የብሔሩ ተወላጆች ኦሮሚያ ማልማት ማለት ኢትዮጵያ ማልማት ስለሆነ ይሄንን አሁን የኦሮሚያ ልማት ማህበር እያደረገው ነው ያለው። በአንድነት ትናንት ተነስተን ጠላቶቻችን እንዳሸነምነ ሁሉ አንድነት ኃይል ስለሆነ በጋራ ሆነ ለክልሉ የልማት ጥሪ ማልስ መስጠት የምንችልበት ጊዜያውን ስለሆነ በጋራ የልማት ማበሩን ጥሪ ተቀብሎ በተለያዩ ስቴቶች በምናደርገው ስብስባ ላይ እንዲገኝ እንዲያበረታታ ማድረግ አለብን። እዛ ክልል እናት እዛ በተለይ ደግሞ ልዩ አዳቢ ትምህርት ቤት ከፍተን ከስድስት መቶ በላይ ተማሪዎችን እያስተማርን እንገኛለን። የት ነው ያለው አዳሪ ትምህርት ቤቱ? አዳማ ላይ። እሺ ይሄ ትምህርት ቤት ከኢትዮጵያ ካሉ ትምህርት ቤቶች ባለፉት አራት አመት አንደኛ ነው። ልጆቻችን እያስተማርን ነው። እዚህ የሚማረው ከየትኛው የኦሮሚያ ዞኖች ከተሞች ነው? ስምንተኛ ክፍል የጨረሰ በግልም በመንግስት ቤትም ተወዳድሮ የሚገባበት ነው። ስለዚህ አሁንም ልማት አካባቢ ላለው ስለሆነ ማንኛውም በብሔር በመርሳ ይታገዝ ልዩ ተሰጦ ያለው ተማሪ ነው። እዛ ገብቶ የሚማሩ ማለት ነው። ስለዚህ ሁሉም በዚህ ልማት ኦሮሚያን ማስተማር ልጆቻችን ማስተማር አስፈላጊ ነው። ትናንትናም ይሄንን ወደ ሀገሩ ለመመለስ ተስፋ ቆርጦ የነበረው ሰው እናቱን ያልቀበረ አባቱን ያልቀበረ ለስንት አመት በሰው ሀገር የኖረው ህዝብ አሁን ዛሬ ወደ ሀገሩ የመቃበት በልጆቻችን በወንድሞቻችን ደም ነው። ስለዚህ ልጆቻችን በማስተማር ትናንትና መስዋዕት ለከፈሉት ልጆች በእነሱ ምትክ ደግሞ ልጆችን በመርዳት እንዲሆን ለማድረግ ነው። ሌላ ደግሞ ይሄ ለውጥ እንደፈለገው መሬት እንዲነካ ከተፈለገ ትናንት በአንድነት ሆ ብለን እንደወጣን ሁሉ አንድ እንሆን ማለት፣ ልዩነት የለም ማለት አይደለም። አንድነት ማለት አንድ አይነትነትም አይደለም። ስለዚህ አንድ ሆነን የምንወዳትን ኢትዮጵያ፣ ነገ የምንፈልጋትን ኢትዮጵያ መገንባት አለብን። ሀገራችን የሚያሳድግልን ማንም አይደለም አሜሪካዊ ማለት ቻይና ማለት ሀገራችን ማሳደግ ያለብን እኛ ራሳችን ነን። ስለዚህ አሁን የተገኘውን እድል እንዳይጨለም ህዝባችን ዋጋ የከፈለውን ትናንትና፣ ዛሬ ባለን እውቀት ባለን እንትን ወደ ሀገራችን ይሄን ለውጥ እንዲቀጥል ለማድረግ ከተፈለገ አስተዋጽኦ ማድረግ አለብን። ስለዚህ ሁላችንም ተባብረን ይሄን ከመንግስት ለመስራት ትልቁ ቦታ ደግሞ እነዚህ ልማት ማህበሮች ናቸው። ልማት ማህበሩ ምንም አይነት የፖለቲካ አይዲዮሎጂ የለውም። የበለጸገች ሀገር እንዲኖረን። ስለዚህ እዚህ ላይ ሁላችንም ተባብረን በአንድነት ህዝባችን ትናንትና የከፈለው ዋጋ እነዛን ነገሮችን ችግሮችን ለማቅለል በጋራ እንድንሰራ ነው። የት የት ትደርሳላችሁ? በዚህ በአሜሪካ ጉዟችሁ እነማን ናችሁ? ስንት ናችሁ ለመሆኑ? አንድ በጎ ፍቃደኛ አለኝ በዚሁ በአሜሪካ አንዱ ስደተኛ ነው። እሱም ከዚህ ይሄ ለውጡ አቀናቃኝ የነበረው በዚህ በተለይ ኖርዝ አሜሪካ ውስጥ ጊዜውን ሁሉ ለዚሁ ትግል የሰጠ ነው። ፊጣ ሞቲ ይባላል። ኦስተን ነው የምኖረው። ጀኔራል ፊጣ ነው የሚሉት ሰዎች ብዙ ሲጠሩት፣ በጎ ፍቃደኛ ነው። ይሄ ልማት ማህበር በኖርዝ አሜሪካ እንዲቋቋም ትልቅ አስተዋጽኦ ሲያደርግ የነበር ነው ሀገር ቤት ነው ከዚህ ከለውጥ በኋላ ነው ወደ ሀገር ቤት መጥቶ እዛ ተማርኮ የቀራ። ስለዚህ ለምንድን ነው ውጪ ላይ የማንሰራ ብሎ እሱም ከኔ ጋ ነው ያለው። ከዛ ውጪ ዛሬ ፖርትላንድን የልማት ማህበሩ የዚህ ቻርተር ተቋቁሟል በይፋ። በዚህ ቻርተር ላይም የማን ሌሎችም እዚህ ያለው ኮሚቴዎች ባደረጉት እንትን ለዚህ ላዩ አዳሪ ትምህርት ቤት ትልቅ ስጦታ ወደ ሰላሳ አንድ ሺህ ዶላር በሚደርስ ኮምፒውተር ገዝቶ ትናንትና ለልማት ማህበሩ አስረክበዋል። ማለት ትናንትና ሐሙስ ማለት ነው። ዛሬ አሁን አርብ ነው እያነጋገርኩት ያለሁት። ዛሬ አሁን ወደ ሲያትል ነው የምንሄደው። ሲያትልም በዚሁ ደረጃ ተዘጋጅቶ ነው ያለው። ከዛ በመቀጠል ማርች ሁለት ደግሞ ወደ ሚኒሶታ የኦሮሚያ ልማት ማህበር ኖርዝ አሜሪካ ብራንች ሄድ። ኦፊሱ ሚኒሶታ ነው። ማርች ሁለት ማለት የካቲት ሀያ ሶስት ቅዳሜ ማለት ነው፣ ቅዳሜ። ስለዚህ ይሄም ደግሞ በይፋ ልማት ማህበሩ የሚቋቋምበት ነው። የኦሮሚያ ልማት ማህበር በአሜሪካ ማለት ነው። አዎ፣ ዋና መስሪያ ቤቱ ሚኒሶታ ይሆናል። ከዛ በመቀጠል ደግሞ ኦስተን ቴክሳስ እንሄዳለን። ከዛም አንድ ከተማ አለች ወደ ዲሲ አካባቢ ላንካስተር የሚባል እዛም አንድ ፕሮግራም አለ። የመጨረሻ ፕሮግራማችን ዲሲ ላይ ነው። በዚህ እንግዲህ እነዚህን ሁሉ ኦርጋናይዝ ያደረጉት እዚህ ያሉ ኮሚቴዎችን በልማት ማህበሩ እና በኦሮሚያ ልማት ተጠቃሚ ሕዝብ ማመስገን እንፈልገው። ቀን ከሌሊት ባለፉ ሁለት ወራት ሲሰሩ የነበሩ ጊዜያቸውን ሰጡ፣ እነሱንም ማመስገን እንፈልጋለሁ። አቶ ደጀኔ ኢቲቻ የኦሮሚያ ልማት ማህበር ዋና ዳይሬክተር። ጉዞ ስራው የተሳካ እንዲሆን እመኛለሁኝ። እግዚአብሔር ይስጥልኝ ለሰጡኝ ጊዜና ማብራሪያ። እኔም ይሄንን ነገር ለህዝብ ለማድረስ ስለደወላችሁልኝ በኦሮሚያ ልማት ማህበርና በራሴ ስም አመሰግናችኋለሁ። እግዚአብሔር ይስጥልኝ። ሰሞኑን አሜሪካ ውስጥ የሚገኙትን የኦሮሞ ልማት ማህበር አቶ ደጀኔ ቲቻን ነበር ያዳመጣችሁት። ሰለሞን የማህበሩን የአሜሪካ ቢሮ የስራ አስፈጻሚ ኮሚቴ የህዝብ ግንኙነት ኃላፊ ወይዘሮ ሁሪያ ለታንም አነጋግሯል። ጤና ይስጥልኝ ወይዘሮ ሁሪያ እንደምናመሽው። ጤና ይስጥልኝ ሰለሞን፣ እንደምናመሻችሁ እግዚአብሔር ይመስገን። በቅድሚያ ለጊዜው በጣም አመሰግናለሁኝ። እስቲ ያለቦትን ኃላፊነት ይንገሩኝ። እሺ፣ እኔም አመሰግናችኋለሁ። ስሜ ሁሪያ ለታባላለው። አሁን ኦሮሚያ ድብር መት አሶሲሽን እየተቋቋመ ባለበት ውስጥ ኤክዘኪቲቭ ኮሚቴ እንደ ህዝብ ግንኙነት ለመስራት ግዴታ ውስጅ ነው ያለው። የኦሮሚያ ልማት ማህበር የአሜሪካ ቢሮ ማለት ነው። ወይዘሮ ሁሪያ እስቲ ስለዚህ ስለ አሜሪካ ቢሮችሁ መጀመሪያ ይንገሩኝ። እስካሁን ድረስ አልነበራችሁም ወይ እንደዚህ አይነት እንቅስቃሴና ማስተባበሪያ ቦታ? እስካሁን ድረስ የኦሮሚያ ልማት ቢሮ አሜሪካ ውስጥ አልተቋቋመ። መጀመሪያ ጊዜ ለማቋቋም ዝግጅት ላይ ነን። ትናንትና በፖርትላንድ ላንቺን ሰርቪስ ተጀምሯል። ሐሙስ ፌብሯሪ ሀያ ስምንት የካቲት ሀያ አንድ በጥሩ ሁኔታ ተጠናቋል። አሁን ወደ ሚኒሶታ ደግሞ ላንቺን ሰርቪስ ማርች ትሪ የካቲት ሀያ አራት ማለት ነው እሁድ ቢሮውን ለመክፈት ዝግጅት ላይ ነን። ያለ ነው። የኦሮሚያ ልማት ማህበር ራዕይና ተልኮውንም ለሁሉ ሰው ለማስረዳት ሞክረናል። የኦሮሚያ ልማት ራዕይና ተልኮው በእሁድ ማርች ሶስት ላይ የካቲት ሀያ አራት ላይ ማለት ነው ከኢትዮጵያ የመጡ ፕሬዚደንት ደጀኔ ኢቲቻ ለማብራራት ዝግጁ ላይ ናቸው ማለት ነው ሰው ጥያቄ ካለው ለምን እዚህ እንዳስፈለገ ሁሉ እሳቸው በኩል መልእክት ይተላለፋል ማለት ነው። የኦሮሚያ ልማት ማህበር ሀያ አምስት አመታትን ያስቆጠረ ተቋም ነው። በውጭ ያሉ የኦሮሚያ ተወላጆች ወይም በዩናይትድ ስቴትስ ያላችሁ እስካሁን ድረስ ግንኙነት ነበራችሁ። ከዚህ ማህበር የምታግዙበት የምትረዱበት መንገድ ነበረ። እንደሚታወቀው ያለፉት ሀያ አምስት አመታት ሀገራችን ውስጥ የነበረው ፖለቲካ ጫኛ። እኛ ከኦሮሚያ ልማት ማህበር ጋር ግንኙነት ፈጥረን ለመስራት ብዙ ክፍተት ቦታ አልነበረንም። ይሄም የፖለቲካ ጫኛ የነበረው ሁላችንም የምናውቀው ነው። አሁን ግን ለውጡ ከመጣ ጊዜ ጀምሮ የተለያዩ ሰዎች ኦሮሚያን በመጎብኘት ይሄንን ኦሮሚያ ልማት ቢሮንም ሄዶ በማየት የተለያዩ ራዕይና እቅድ ይዘው ወደዚህ ተመለሱ። በዛ ምክንያት ነው አሁን የኦሮሚያ ልማት ቢሮውንም ወደ ዳያስፖራ አምጥተን አገራችን ያለው የልማት ሁኔታ መሻሻል እንዳለበት ወስነን በፍላጎት ጥቂት ሰዎች አንድ ላይ መጥተን ስም ለመጥቀስ ኦቦ ለሊሳ ሂካና ሴና ጀንጀሞ የሚባሉት ናቸው። ሁላችንንም እያሰባሰቡት ኢትዮጵያ ሄደው ኦሮሚያ ልማት ቢሮውን ሄደው ጎብኝተው እየሰሩ ያሉትንም ስራ አይተው በጣም ተገርመው እና ተደንቀው ይሄ ደግሞ ወደ አሜሪካ መቶ ተረዳድተን ልማቱን በበለጠ ሁኔታ ማሻሻል እንዳለብን ወስነው አሰባስበው ቢሮውን ለመክፈት ዝግጅት ላይ ነን ማለት ነው። አሁን ወይዘሮ ሁሪያ ለመሆኑ የኦሮሚያ ልማት ማህበርን ለመደገፍ ወይም አባልም ለመሆን የኦሮሚያ ተወላጅ ወይም ኦሮሞ መሆን ያስፈልጋል እንዴ? አይ፣ አስፈልግም። እቅዳችንና ራዕያችን ላይንም እንደተናገር ነው ይሄ ልማት ለመደገፍ አንደኛ ኦሮሞ መሆን የለበትም። የትኛውም ሀገር ተወላጅ መሆን ይቻላል። ልማትን የአንድን ሀገር እድገት የሚያምን ሰው ሁሉ ገብቶ መሳተፍ ይችላል። ሃይማኖት አያቅደውም፣ ፖለቲካል ስታንድ አያቅደውም፣ ዘራ አያቅደውም፣ ሁሉ ሰው መሳተፍ ይችላል ማለት ነው። ምንድን ነው ወደፊት የሚያደርገው? ይሄ የአሜሪካ ቢሮ። የአሜሪካ ቢሮ እንግዲህ በተቻለ መጠን አሁን ሜምበርሺፕ አባላትን ለማሰባሰብ ነው እቅዳችን። አባላትን ካገኘን በኋላ የአባል ክፍያ በወር የሚወጣ አለ። እሱን ሰባስበን የተለያዩ ፕሮጀክቶችን የውሃ ልማት ሊሆን ይችላል፣ ትምህርት ቤት ማሳደግ፣ ሆስፒታሎችን ማደስ፣ ልጆችን ማስተማር፣ ሴቶችን የተለያዩ ትሬኒንጎች መስጠት ላይ ነው እንግዲህ ፎከስ የምናደርገው። የበለጠ ግን ሜምበርሺፓችንን አግኝተን አንዳንድ ስራ ሁሉም የት ምን ዳታ አሰሳ አድርገን ምን ያስፈልጋል የት ቦታ ውሃ ያስፈልጋል። ለምሳሌ ውሃ ጥሩ ፒሪፋይድ የሆነ ውሃ ለማውጣት የት አካባቢ ያስፈልጋል ብለን ዳታና ሪሰርች ሰርተን እዛ ላይ ፈንድ በማስገኘት ያ ውሃ እንዲሰራ መስራት፣ ትምህርት ቤቶች ደግሞ የት አካባቢ ትምህርት ቤት የለም ያስፈልጋል ብለን እሱን አሰስ አድርገን ላይብራሪን ጨምረንበት ለመስራት እንደዚህ አይነት ዝግጅቶች ላይ ነን እንግዲህ እቅዳችንና ፍላጎታችን ይሄ ነው እንግዲህ ወደፊት ሂደት ውስጥ እናያለን ምን እንደሚመጣ እንግዲህ አሜሪካ ማለት በገንዘብም ሆነ በእውቀት ብዙ ሀብት ያለባት ሀገር ናት በኢትዮጵያውያን በኩል እና አገር ቤትስ እየሄዳችሁ ምሁራንን ባለሙያዎችን እያሰባሰባችሁ ነጻ አገልግሎት የመስጠት ሀሳብ አላችሁ ከገንዘቡ በተጨማሪ አለ እሱም እና በጥናቱን ጭምር አዎ አለ የተለያዩ ዶክተሮች ኦሮሞ የሆኑ ኦሮሞም ያልሆኑ የኢትዮጵያን ተወላጆች የተለያዩ ፕሮፌሰሮች አሉን። እዚህ ሀገር የሚኖሩ እነሱ በተለያየ በኩል ሴርማናችን ምስተር አሪፍን ኮንታክት አድርገው፣ አቶ አሪፍ ባከር ማለት ናቸው። አቶ አሪፍ በከርን ደውለውላቸው እንደዚህ አይነት ፍላጎት እንዳላቸው አሳስበዋል። እነሱን ሰዎች ፈላልገን አሰባስበን እንደዚህ አይነት የነጻ አገልግሎት እንዲሰጡ እንሰራበታለን፣ ወደፊት ማለት ነው። ይሄ አዲስ ነው፣ አሁን እንደምታውቀው የካቲት ሀያ አራት ነው የመጀመሪያው ላንቺን ሰርቪሱ የሚሄደው። ከዛ በኋላ ግን ብዙ አይነት ስራዎች ለመስራት እቅድ አለን። ሰሞኑን አቶ ደጀኔ ኢትቻ የኦሮሚያ ልማት ማህበር ፕሬዚደንት ዩናይትድ ስቴትስ ውስጥ ናቸው ያሉት እና እሳቸውን በመደገፍ በኩል የእሳቸውን ጉዞ በማስተባበር በኩል እየሰራችሁት ያለ ስራ አለ። ገና መቋቋማችሁ ይፋ የሚሆነው እሁድ ቢሆንም ከዛ በፊት ያደረጋችሁት እንቅስቃሴ እየተሰባሰበ ያለ ገንዘብ እና ሌላም ቃል የተገባ ነገር አለ አለ አሁን የኦሮሚያ ልማት ቢሮው ሄድኳርተሩ ሚኒሶታ ነው። ከዚህ ነው አዎ ከዚህ ነው። ሁላችንም አንድ ላይ ተሰባስበን ከስቴት ከስቴት ሁለት ሁለት ሰው ከኮሚኒቲው ተመጣተን ነው ይሄንን ዝግጅት እያዘጋጀን ያለ ነው። ስለዚህ ፖርትላንድ ላይ ያለው ዝግጅት እኛም እናውቀዋለን፣ እነሱም ብዙ ድንቅ ስራዎችን እየሰሩ ነው። ሲያትልም ማርች ፈርስት ነው የሚሆነው የካቲት ሀያ ሶስት ዝግጅት አላቸው። በዚህ ዝግጅት ላይ እስካሁን እየሆነ ያለው ወደ ሰባ ኮምፒውተሮች አዲስ ላፕታፖች የእኛ ሀገር ተወላጆች ሰጥተዋል ከፖርትላንድ ትምህርት ቤቱ ማለት ነው። አዳማ ያለው ትምህርት ቤት ላይ ማለት ነው። አዳሪ ትምህርት ቤቱ ማለት ነው። ለአዳሪ ትምህርት ቤቱ ወደ ሰባ ኮምፒውተር ላፕቶፕ ማለት ነው። ሰዎች አበርክተዋል፣ ግማሾቹም ገንዘብ እንደዚሁም ያበረከቷሉ። አቶ ደጀኔ ቲቻ ደግሞ በተቻለ መጠን ፕሬዚዳንት ነው፣ የልማቱ ቢሮ ፕሬዚዳንት ስለሆነ ከኢትዮጵያ የመጡት እሳቸውን በተቻለ መጠን እንክብካቤ እንዲደረግላቸው ትልቅ ጥረት እያደረግን ነው ማለት ነው። ወይዘሮ ሁሬ አለታ የኦሮሚያ ልማት ማህበር የአሜሪካ ማስተባበሪያ ቢሮ የህዝብ ግንኙነት ኃላፊ እንግዲህ ስራችሁን ወደፊትም እየተከታተል እንደዚሁ ለህዝብ እናሳውቃለን አሁኑ ግን ጥረታችሁ የተሳካ እንዲሆን እመኛለሁኝ። አመሰግናለሁኝ ለሰጡኝ ማብራሪያ በጣም አመሰግናለሁ። ሰለሞን እኔ እንግዲህ ድጋፋችሁ ከእኛ ጋር እንዲቆይ እኔም እንጠይቃለሁ። አድማጮች፣ እንግዲህ ዝግጅታችን ለዛሬው እዚህ ላይ ማብቃቱ ነው። እስከ ማጠቃለያው አንድ ሙዚቃ እንጋብዛል። ቴዲ አፍሮን ታስ ኩመኩሚን አድማጮች በማድረግ ጥቁር ሰው You know let I'm <laughs> you አጠቃላይ ዜና ላሰማ። ዛሬ እሁድ አስመራን በኦፊሴል የጎበኙት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የኬንያ የኬንያው ፕሬዝዳንት ኡሁሩ ኬንያታ ከኤርትራ ፕሬዝዳንት ኢሳያስ አፈወርቅ ጋር የሶስትዮሽ ውይይት አደረጉ። የኬንያዋ ፕሬዝዳንት ዛሬ ሆኖ ወደ አገራቸው ሲመለሱ ጠቅላይ ሚኒስትር አብይና ፕሬዝዳንት ኢሳያስ ቀጣይ ውይይት ማድረጋቸውን የአስመራ ዘጋቢያችን ብርሃነ በርሄ ገልጦልናል። ከፍተኛ ዲሞክራት የምክር ቤት አባሎች ፕሬዝዳንት ዶናልድ ትራምፕ በ2016 ምርጫ ከሩሲያ ጋር ያላቸውን ግንኙነት ለመመርመር ከፍተኛ መነሳሳት ማሳየታቸው ተሰማ። የምክር ቤቱ የሕግ ኮሚቴ ሊቀመንበር ጄሮልድ ናድለር ለአሜሪካው ቴሌቪዥን ኤቢሲ ዜና አውታር ሲናገሩ ነገ ሰኞ የስልሳ ሰዎች ፋይል እንዲቀርብ የሚጠይቁ መሆናቸውን ገልጠዋል። የቬኔዙዌላው ተቃዋሚ መሪ ሁዋን ጓይዶ ከላቲን አሜሪካ ጉብኝታቸው ሲመለሱ የቬኔዙዌላ ህዝብ ሰልፍ እንዲያደርግ ጥሪ አቀረቡ። ነገ ሰኞ ከጠዋቱ አምስት ሰዓት ከጉብኝት ወደ አገሬ እመለሳለሁና የቬኔዙዌላ ህዝብ ለሰልፍ እንዲወጣ ጥሪ አቀርባለሁ ሲሉ ነው በትዊተር የገለጡት። በዩናይትድ ስቴትስና በሌሎች ሀምሳ ሀገሮች እውቅና ያገኙት ጓይዶ ፕሬዚዳንት ኒኮላስ ማዱሮን አመራር ለማዳከም ከሚያደርጓቸው ዘመቻዎች መካከል አንዱ ይህን መሰል የተቃውሞ ሰልፍ መቀስቀስ ነው። አድማጮች ለሰዓት ዋን ለማጠቃለያ ዜና በዚሁ አበቃ። አዲሱ አበበ ነኝ። ደህና ደሩ። የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ። በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ አዘጋጆችና ያስተናገድናችሁ ጽዮን ግርማና እኔም ሶሎሞን አባተንን መልካሙን ሁሉ እንመኛለን። ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም፣ በደህና ደሩ። በደህና ደሩ።